ጤናና አካባቢ በመላው ዓለም ኤች አይቪ በደም ውስጥ የሚገኘው ሕዝብ ቁጥር 37 ሚሊየን ደርሷል። ይህ ቁጥር ካናዳ ካላት የሕዝብ ብዛት ጋር እንደሚቀራረብ ነው የዓለም ኤድስ ቀን ባለፈው ሳምንት አርብ ሲታሰብ ይፋ የሆኑ መረጃዎች ያመለከቱት። ቁጥሩ ካለፈው ጎርጎሮሳዊ ዓመት 2016 ሰኔ ወር አንስቶ ያለውን የሚያመለክት ሲሆን በዚህ ጊዜ ውስጥም ከኤድስ ጋር በተያያዘ የአንድ ሚሊየን ሰዎች ህይወት አልፏል። 21 ሚሊየን ታማሚዎች ደግሞ የጸረ ኤች አይቪ ተህዋሲ መድኃኒት ማግኘት ችለዋል። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። የዓለም ኤድስ ቀን ሲታሰብ ይፋ የወጡ መረጃዎች ቪ ኤድስ ስርጭት ከምን ጊዜውም ይበልጥ በምስራቅ አውሮፓ ሀገራት እየጨመረ መሄዱን ያመለክታሉ። በዕድሜ ደረጃ ሲታይ ደግሞ አፍላ ወጣቶች ተጋላጭነታቸው እያሰጋ መሄዱ ተነግሯል። ኢትዮጵያስ እንዴት ይሆን? ለምላሹ ለጥቂት ደቂቃዎች አብራችሁን ቆዩ። በየአመቱ በጎርጎሮሳዊው የዘመን ቀመር ዲሴምበር አንድ ወይም በኢትዮጵያ አቆጣጠር ታህሳስ 22 ቀን የዓለም የኤድስ ቀን ይታሰባል። በዚህ ዕለት የሚወጡት ዘገባዎች ያለፈውን አመት የበሽታውን ስርጭት ያደረሰውን የጉዳት መጠን እንዲሁም ለታማሚዎች የሚሰጠውን የሕክምና አገልግሎት የሚያስቃኙ ናቸው። የተባበሩት መንግስታት የጸረ ኤድስ ድርጅት ዩኤን ኤድስ ዘንድሮ ያወጣው መረጃ በዓለም ደረጃ ወንዶች የኤች አይቪ ህክምና የመውሰድና መከታተላቸው ነገር አሳሳቢ መሆኑን ያመለክታል። የኤች አይቪ መድኃኒት የመጠቀማቸው ሁኔታም ዝቅተኛ በመሆኑ ከኤድስ ጋር በሚያያዙ በሽታዎች የመሞታቸው እድልም ከፍተኛ ሊሆን እንደሚችል ድርጅቱ አሳስቧል። ባለፈው አርብ ከጄኔቫ ለመገናኛ ብዙሀን መግለጫ የሰጡት የዩኤንኤድስ ኤድስ የስልት ዘርፍ ኃላፊ ፒተር ጊስ በተለይ የአፍሪካ ውስጥ ወንዶች በተህዋሲው መያዛቸውን ካወቁ በኋላም ህክምናውን የመከታተል ግንዛቤያቸው ከሴቶች ጋር ሲነጻጸር ዝቅተኛ መሆኑን አመልክተዋል። ከሴቶች ጋር ሲነጻጸር ያሉትን አገልግሎቶች በመጠቀም ረገድ የወንዶች ቁጥር አነስተኛ ነው። የኤችአይቪ ምርመራ የሚያደርጉትም ሆነ ተዋዋሲው በደማቸው ውስጥ እያለ መኖሩን የሚያውቁት ወንዶች ቁጥር ከሴቶች አኳያ ሲታይ ትንሽ ነው። ከሴቶች ጋር ሲወዳደር 20 በመቶ የሚሆኑት የጤና ይዞታቸውን እንደማያውቁ ይገመታል። እንዲህም ሆኖ ህክምናውን የሚጀምሩ ወንዶች ቢኖሩም እንኳ ክትትልም ሆነ ትኩረት እንደማይሰጡት ኃላፊው ሳይጠቅሱ አላለፉም። እንዲህ አይነቱም መዘናጋት ለመቀነስ የሚረዳ ቴክኖሎጂ ከቅርብ ጊዜ ወዲህ ተዘጋጅቷልም ይላሉ። ከቅርብ ጊዜያት ወዲህ በዘመናዊ ስልኮች ላይ በሚጫኑ መተግበሪያዎች አማካኝነት ቴክኖሎጂው ሰዎች የኤች አይ ቪ ምርመራ እንዲያደርጉ የሚያበረታታ ስልት አቅርቧል። ይህ ብቻ ሳይሆን መመርመሪያ ቦታው በአቅራቢያው የቱ ጋር እንደሚገኙ ይጠቁማል። በሌላ በኩል የዓለም ኤድስ ቀን ሲታሰብ ይፋ የሆነው ሌላኛው መረጃ ደግሞ የተዋሲው ስርጭት አፍሪካ ውስጥ 29 በመቶ መቀነሱን በተቃራኒው ደግሞ ምስራቅ አውሮፓ ሀገራትና በማዕከላዊ እስያ በ60 በመቶ መጨመሩን ያመለክታል። አውሮፓ ውስጥ የተካሄደው የኤች አይ ቪ ምርመራ በተዋሲው የተያዙ ሰዎች ቁጥር በአሳሳቢ ሁኔታ ከፍ ማለቱን አሳይቷል። የአውሮጳ የበሽታ መከላከልና መቆጣጠሪያ ማዕከል ከዓለም የጤና ድርጅት ጋር በመተባበር ያወጡት መረጃ በተጠቀሰው ጊዜ በ53 የአውሮጳ ሀገራት 160 ሺህ ሰዎች አዲስ በተዋሲው መያዛቸውን አሳይቷል። ከተጠቀሰው ቁጥር 80 በመቶ የምስራቅ አውሮፓ ነው። በኢትዮጵያ የፌዴራል ኤች አይቪ መከላከያ እና መቆጣጠሪያ ጽህፈት ቤት የዘርፈ ብዙ ምላሽ ማስተባበር ዳይሬክተር ለሆኑት ለአቶ ክፍሌ ምትኩ የኤች አይቪ ተዋሲ ከአፍሪቃ ይልቅ በኢኮኖሚ አቅማቸው የተሻሉ በሚባሉት የአውሮፓ ሀገራት ተባብሷል የሚለው መረጃ ጥያቄ የሚያስነሳ አይነት ነው ወይ? እንግዲህ በዓለም ደረጃ አሊ ወጣ ሪፖርት የሚያሳየው እንዳልሽ ውስን ነው የሚለው ምናልባት፣ ግን እኔ አሁን ያለው የኤች አይቪ ኤልስ ሁኔታ በአፍሪካ ደረጃ ለእኔ ውጤቱ እንደዛ እንዴት እንደሆነ ትንሽ ያልገቡ ነገሮች አሉ። አንድ ነገር ውጤቱ እንደ ትክክል ይሆል ብዬ ለራሴን መጠየቅ ያለ ገብድኝ አፍሪካ ሀገር ላይ ያለ አሁን የመከላከል ስራ አሁን በተለይ ግሎባል ሪሶርስ እየተዳከመ ሲመጣ ሊደርሽፕ እየተዳከመ ነው የመጣው። እነዚህ ሁሉም በኤችይቪርስ ጉዳይ ላይ የሚሰሩ አካላት ደግሞ ከሀብቱ መቀዛቀዝ ጋር ተያይዞ ያለ መቀዛቀዝ አለ እና እንደ ሀገር እኛም ባለፈውም ታስታውሻለች የኤችአይቪ ኤድስ የመከላከል ስራ በጣም የተዘናጋ ነው። ከአመራሩ ጀምሮ ሁሉም አካላት ኤችአይቪ ኤድስ ለማቆም የሚደረገውን ግስጋሴ ይገታል እና እሱ ላይ ጠንክረን መስራት አለብን ብለን ለመንግስትም ቁጭ ብለን ስራዎቹን ኢቫሊዎት ተደርገው አሁን ያለን እንቅስቃሴ አሁን ያለን ንቅናቄ አሁን ያለን የባህር ለውጥ ስራ እሱ ላይ በጣም ደካማ ነው። ስለዚህ ወደፊት ዋጋም ስለሚያስከፍለን አሁንም አንዳንድ የልማት ኮሪደሮች አካ በአንዳንድ የህብረተሰብ ክፍሎች አካባቢ ያለው የስርጭት ምጣንም አንጻራዊ በሆነ መንገድ የመጨመር አዝማሚያ የሚያሳዩ አሉ። ስለዚህ እሱ ላይ መስራት አለብን የሚል እንዳውም ሀገራዊ ጫናው ወደፊት በጣም ዋጋ ያስከፍለናል የሚል ፍርሃት ውስጥ ነው የነበርን እንደ መንግስት። ስለዚህ ይህን ሁሉም አካል የራሱ ሪሶርስ ከውጭ እንኳን ባይመጣ ለመከላከሉ ስራ የመከላከሉን ስራ መስራት አለብን የሚል ነው። የግሎባል ኤች አይ ቪ ፕሪቬንሽን ኮአሌሽንም አለ። እነዚህ የአፍሪካ ሀገሮች በኤች አይ ቪ የመከላከል ስራ ላይ ደግሞ አሁን ትኩረት እየተሰጠው አይደለም። ይሄ ደግሞ መከላከሉ ላይ ካልሰራን አዳዲስ በኤች አይቪ የሚያዝ ሰዎች ቁጥር ይጨምራል። በሀያ ሰላሳ ኤድስን የማቆም ራእዩ ደግሞ ቅፋት ይገጥመዋል ብለን ነው ማለት ግሎባል ኮአሊሽኑ ያው የኔልስና የኔፕቴን ኢኒሼቲቭን የወሰዱት እና የእነሱም እንትን የሚያሳየው እኔም እዛ ተካፊ ያለው ጀኔቭ ላይ የተደረገው እንትን ላይ እንደ ሀገርም እየወሰድን ያለው ነገር ይሄ ነው። ስለዚህ አፍሪካ የበለጠ ልትጎዳ እንደምትችል የበለጠ መዘናጋቱ አፍሪካ ውስጥ እንዳለ ነው እያየን ያለነው ግን አሁን ደግሞ ከአፍሪካ ይልቅ ሌሎች ሀገሮች ናቸው የተጎዱት የሚለው ምና ምናልባት እንግዲህ እየቆየን እናያለን። እኔ ኮንቪንስድ ብዙ አልሆንኩም። ሸዋዬ ሪፖርቱ የሚያሳምን አይመስልም ነው የሚሉት። ለእኔ ብዙ አያሳምነኝም፣ እውነት ለመናገር እሳቸው የሚሉት፣ በአለም አቀፍ ደረጃ ኤች አይቪን ለመከላከል የነበረው ትኩረት መቀዛቀዙ፣ በተለይ አቅም የሌላት አፍሪቃን ይበልጥ ተጎጂ ማድረጉ አይቀርም ነው። ግሎባሊ ለመከላከሉ ስራ የተሰጠው ትኩረት በጣም ዝቅተኛ ነው። በዛም የሚጎዳው የአፍሪካ ኮንቲኔንት ነው። በአፍሪካ በመከላከሉ ላይ ያን ያክል አቅምም ስለሌለው ቅድም እንዳልኩሽ የግሎባል ፕሪቨንሽን ኮዋሊሽን በሀያ ሰላሳ ሄድ ስናቆም ሲል ደግሞ አሁን ያለው ስጋት ፊት ለፊት እንደተደቀነበት ኮዋሊሽኑ ያምናል። ኢትዮጵያም አንዷ የኮዋሊሽኑ አካል ናት እና የፕሪቬንሽን ስራ ለመስራት ሁለት ነገር ያስፈልገናል ነው። አንደኛው የኢንተርናሽናል ሪሰርች ያስፈልገናል፣ ሁለተኛው ደግሞ ሀገሮች የሀገራቸውን አቅም መጠቀም መቻል አለባቸው። ይህን ካላደረግን ለአፍሪካ ከባድ እንደሆነ ነው የእኛ የኮዋሊሽኑም ማደማደሚያ እና እኔም ምስማማ እዚህኛው ላይ ነው። ሸዋዬ እንዲያም ሆኖ ኢትዮጵያ ውስጥ የኤች አይቪ ተህዋሲ ስርጭት እየቀነሰ መታየቱ እውነት መሆኑን የሚናገሩት አቶ ክፍሌ ከመዘናጋት ጋር ተያይዞ በአንዳንድ አካባቢዎች ዛሬም ስጋቱ መኖሩን አጽንኦት ይሰጣሉ። እምልሽ አሁን የኢትዮጵያ ሁኔታ አሁን ከጊዜ ወደ ጊዜ ብዙ እየጨመረ አይደለም። እንደ ሀገር እየቀነሰ እየመጣ ይመስላል። ያ ማለት ግን በህዝብ ቁጥር አንፃር እና ኮሪደሮች አካባቢ ደግሞ በጣም ካልሰራ ሊጨምር የሚችል ያሳያል። ግን እንዲህ ድራማቲካል የሆነ ለውጥ መጥቷል የሚለው ላይ ለብዙ፣ ሳምነኝም በአሁኑ ጊዜ ኢትዮጵያ ውስጥ ኤች አይቪ ተዋሲ በደማቸው ውስጥ የሚገኙ ወገኖች ቁጥር አንድ ሚሊዮን እንደማይሞላ ነው የሚነገረው። እንዲያም ሆኖ ወጣቶች ለተዋሲው የተጋለጡ እንደሆኑ ተገልጿል። አቶ ክፍሌ ወጣቶችን ተጋላጭ ያደረጉ ምክንያቶችን ይዘረዝራሉ። እዚህ ላይ ሁለት ነገር ባነሳለች ደስ ይለኛል። አንደኛው ለኤችአይቪ የሚያጋልጣቸው ባህሪ እንደ ኢትዮጵያም ስናየው ከጊዜ ወደ ጊዜ በጣም ተጋላጭነታቸው እየሰፋ ነው የመጣው። እሱም እኛም የምንስማማበት በጥናቱ ማለት ያረጋገጥ ነው። ዩኒቨርሲቲዎች አካባቢ፣ ኮሌጆች አካባቢ፣ ሃይስኩል አካባቢ ያለው ለኤችአይቪ ተጋላጭነታቸው በጣም የከፋ ነው። ይሄ ሪስክ ቢሄቪየር የምንለው ላይ ማለት ነው። ጥናቶች የሚያሳዩትም እሱ ነው። እሱ ለምን ሆነ ሲባል ሁለት መሰረታዊ ምክንያቶች አሉ። የመጀመሪያውና ዋናው ኤችአይቪ ኤድስ ላይ ያለው አሁን ወጣቶቹን ተማሪዎችን፣ በላቸው ከትምህርት ቤት ውጭ ያሉ ወጣቶችን ወቅታዊ እና ተከታታይ የሆነ መረጃ በመስጠት የባህር ለውጥ ሊያመጡ የተጋላጭነታቸውን ሊመልስ እና ተፈላጊ ባህር እንዲመጣ ማድረግ የሚያስችለንን ስራ እየሰራን አልነበረም። አንዱ መቀዛቀዝ እሱ ነው። ሁለተኛው ከዚህ ጋር ተያይዞ ያው እንግዲህ አለም በአንድ መንደር እስክትሆን ድረስ አይነት የሚመስል የግሎባላይዜሽን ኢፌክት አለ ለኤች የሚያጋልጣቸው የውጭ ተጽዕኖዎች አሉ። አንደኛው በአደንዛዥ ዕፆች ሰለባ መሆን፣ አላስፈላጊ የውጭ ባህል መግለጫ ቤት የሚያጋልጡ ግን ፕሮፐር የማይጠቀሟቸው በደንብ ማኔጅ የማያደረጓቸው እነሱ እነሱ አሉባቸው። አሁን እንግዲህ የወሲብ ፊልም መመልከት፣ ሽሻዎቹ፣ ጭፈራ ቤቶቹ፣ እነዚህ ከአለባበስ ጀምሮ የሚመጡ የነበረ የቀደመ እሴታችን ስነ ምግባራችን እሱ ሉዝ የማድረግ የውስጥን ነገር ከማጎልበት እና ከማስጠበቅ ይልቅ በውጩ የመውደቅና እና ፕሮፐርሊ እሱን ያለመጠቀም ለዚህ ሁሉ ምንጩ ግን በስነ ምግባራቸው በጣም የታነጹ ዜጎች የማፍራት ስራችን ደካማ እንደሆነ ለመከላከሉና ና ለመቆጣጠሩ ስራ ደግሞ በቂ መረጃ አለመስጠታችን። አሁን የኤችአይቪ ተጋላጭነቱ በጣም ሰፊ ነው። በነገራችን ላይ ዩኤን ኤድስ የዓለም ኤድስ ቀን መታሰቢያ ህዳር ሀያ ሁለት ከመድረሱ አስቀድሞ ጤናዬ መብቴ የሚል መሪ ቃል የያዘ ዘመቻ ጀምሯል። ዘመቻው ሰዎች ጤናቸውን ለመጠበቅ የሚያስችሏቸው ሁኔታዎች መመቻቸታቸውንም ሆነ ያንን ለማሳካት የሚገጥሟቸውን እንቅፋቶች በቅርብ ይቃኛል። የተባበሩት መንግስታት ድርጅት በጎርጎሮሳዊ 2030 ዓ ም አሳካዋለሁ ብሎ ያቀዳቸው ግቦች ሁሉ የሚያያዙት ከጤና ጋር መሆኑን በማስታወስም ሰዎች ጤናቸው እንዲጠበቅ የሚያስፈልጓቸው ሁሉ የሚመቻችበት አጋጣሚ በተቻለ መጠን መሟላት እንደሚገባው ህብረተሰቡ እንዲያውቅ ማድረግም እንደሚሻ ነው ያመለከተው። አድማጮች፣ የኤች አይቪ ሊዘናጉለት የማይገባ አደገኛ ተዛማች ተዋሲ እንደመሆኑ ራስን በመግዛት ጥንቃቄ ቀዳሚው እርምጃ ሆኖ መመርመርና ራስን አውቆ ሕክምና መከታተሉ ዛሬም አማራጭ የሌለው መሆኑን በማስገንዘብ ለዛሬ ያለውን በዚሁ እናብቃ። ለማብራሪያው አቶ ክፍሌ ምትኩ እናመሰግናለን። እናንተም አስተያየት ጥቆማችሁ አይለየን። ሸዋ እየለገሰ ነኝ። ሰላም ሁኑ።